ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። እንደምን ሰነበታችሁ? ይህ የምታዳምጡት ዋዜማ ሬዲዮ ነው። የዛሬውን ዝግጅት ይዤላቸው የቀረብኩት መስፈነጋሽ ነኝ። አብራችሁ እንድትቆዩ ጋብዛለሁ። በዛሬው በነገራችን ላይ ፕሮግራም የምንነጋገረው በውጭ የሚኖሩ ኢትዮጵያውያን በተለምዶ ዳያስፖራ የምንላቸው አገር ቤት ባለው ፖለቲካ ውስጥ ሊኖራቸው ስለሚችለው ሚና ይሆናል። በዚህ ውይይት አብረውኝ የሚቆዩት ሁለት እንግዶች ይኖሩኛል። አንደኛው ምናልባት ለብዙዎቻችሁ ብዙ ማስታወቅ አያስፈልገኝም ይመስለኛል፣ ያሬድ ጥበቡ ነው። አቶ ያሬድ ጥበቡ፣ ያሬድ ከዘመነ ኢሕአፓ ጀምሮ በኢትዮጵያ ፖለቲካ ውስጥ ለረጅም ጊዜ የቆየ ነው። ከአገሩም ከወጣ በጣም ቆየት ብሏል እና ዳያስፖራ ስለምንለው በውጭ ስለሚኖረው ኢትዮጵያዊ ሕይወትና በተለይም ደግሞ በአገሩ ፖለቲካ ላይ አስተዋጽኦ ለማድረግ ሲያደርግ ስለቆየው ጥረት፣ ስለ ድካሙም፣ ስለ ጥንካሬውም የግል የሩቅ ተመልካች ሳይሆን ተሳታፊም የነበረ ሰው ነው። ስለዚህ በዚህ ውይይታችን ከራሱ ልምድም በመነሳት ምልከታዎቹንም አካቶ ሊያካፍለን እዚህ ከኔ ጋር አብሮ ይገኛል። ሌላው ተወያያችን ቻላቸው ታደሰ ነው። ቻላቸው ጋዜጠኛ ነው። አገር ቤት ሲታተሙ በነበሩ ጋዜጦች ላይ ይጽፍ ነበረ። ለተወሰነ ጊዜ ደግሞ በኢትዮጵያ የውጭ ጉዳይ ሚኒስቴር ውስጥ ሰርቷል። ከዛ በተጨማሪ በዩኒቨርሲቲ በከፍተኛ ትምህርት ተቋማትም ለተወሰነ ጊዜ አስተምሯል። እንግዲህ ከያሬድ እና ከቻላቸው ጋር በመሆን የኢትዮጵያ ዳያስፖራ በአገር ቤት ፖለቲካ ውስጥ ሊጫወት ስለሚችለው ሚና አጠር አጠር ያሉ ጉዳዮችን እያነሳን እንወያያለን። አብራችሁ እንድትቆዩ በድጋሚ ጋብዛለሁኝ። ዛሬ ድና ቻላቸው በድጋሚ እንኳን ወደ እይታችን መጣችሁ። ላለው ውይይታችንን ለመጀመር ያህል ምናልባት አጠር አድርገን በታሪካዊ አቀራረብ ብንመለከተው ጠቃሚ ይሆን ይመስለኛል እና በውጭ የሚኖሩ ኢትዮጵያውያን አገር ቤት ባለው ፖለቲካ ውስጥ ያላቸውን ቦታ ከታሪክ አንጻርም እና ደግሞ በተለይ ባለፉት አስር ሃያ ዓመታት ያለው ያላቸውን ተሳትፎና ቦታ እንዴት ነው የምትመለከቱት? እንግዲህ የኢትዮጵያውያን ከአገር በብዛት መውጣት የጀምሩበት የሚባለው ከሰባዎቹ ጀምሮ ወይም ከስልሳዎቹ መጨረሻ ጀምሮ ያለውን ጊዜ በተለያየ ምዕራፍ ከፋፍለን ብንመለከተው አወጣጡም አገር ቤት ያለው ፖለቲካ ላይ ያላቸውም ጉልህ ሚና እንደ ወቅቱ የተለያየ ነበር እና በዚህ በእነዚህ ዓመታት በእነዚህ ዘመናት ውስጥ ከአገር ቤት ፖለቲካ ጋር ያላቸው ግንኙነት በአቀራረቡ፣ በስትራቴጂው ተመሳሳይነት ይታያቸዋል ወይስ በተወሰነ መልኩ እየተቀያየረ ሄዷል ብላችሁ ታምናላችሁ? እነዚህ ሁለት ጥያቄዎች ላይ የሁለታችሁንም ሀሳብ ላገኝ እና ወደሚቀጥለው ጥያቄ እንሄዳለን። ቻላቸው ከአንተ ልጀምር። ጥሩ አመሰግናለሁ መስፍን። ያው እንዳነሳው የኢትዮጵያ ዲያስፖራ በተለያዩ የስደት ምዕራፎች ወደ ተለያዩ ሀገሮች የሄደ ነው። በአብዛኛው እንግዲህ በአራት ምዕራፎች ይከፈላል ተብሎ ነው የሚታመነው። ቅድማቢዎት የሁለት ትምህርት የሄዱ የነበሩ በኋላም ከአብዮቱ በኋላ እስከ አስራ ዘጠኝ ስራዎቹ አጋማሽ ድረስ በሁለተኛው ምዕራፍ፣ በሶስተኛ ምዕራፍም ከአስራ ዘጠኝ ስራዎቹ አጋማሽ በኋላ ፖሊሲ የደርግ ፖሊሲ ሊያቀቅ ሲል ሄደው ቤተሰቦቻቸውን በመቀላቀል እንደዚህ የተደረገ ስደት አለ። የመጨረሻው አራተኛው ምዕራፍ ደረ አስራ ዘጠኝ ሰማንያ ሶስት ያዲ ከገባ በኋላ ያለው ተደርጎ ሊወሰድ ይችላል። እና ምናልባት ያው ሶስቱን በሶስት መንግስታት ከፋፍሎ ማየት ሊያስቸግር ይችላል። በዋናነት ሁለቱን የመጨረሻዎች መንግስታት ማየት ይቻላል። በንጉሱ ጊዜ ያው እንደምታውቀው ስደት ብዙ አልነበረም ለትምህርት የሚሄዱ ተምረው ወደ ሀገራቸው የሚመለሱ የነበሩበት ጊዜ ነው እና በአብዛኛው በደረግ ጊዜ ያልካለው ብንነሳ በአትረጠ ንስሳዎቹ ጀምሮ በቀሽብር ምክንያት የሄደ ተፈጠረ ዲያስፖራ ስለሆነ፣ በአብዛኛው ምሁራን የኮንፍሊክት ጀነሬትድ ዲያስፖራ የሚሉት ወይም በግጭት ሰበብ የወጣና ከሀገሩ ጋር ኢሞሽናል የሆነ አታችመንት ያለው ዲያስፖራ ነው በአብዛኛው አለ ተብሎ የሚታመነው በደርግ ጊዜ ከወጣው ማለት ነው። እንግዲህ በደርግ ጊዜ ያው የኤርትራ ነጻዎች ሀይሎችን፣ የኦጋዴን፣ የህዋት፣ የኦነግ የመሳሰሉ ሀይሎችን በመደገፍ ማህበራዊ መሰረት በመሆን ድጋፍ በመስጠት የሞራል፣ የፖለቲካ፣ የዲፕሎማሲ፣ የገንዘብ ድጋፍ ለማስጠት ስርዓቱን የታገለ ዲያስፖራ ነው። በኋላም ወደ መጨረሻው እንደ ለማሳጠር ስንመጣ ኢዲሀቅ የሚል ሀይል ኢትዮጵያ ዲሞክራሲያዊ ሀይሎች ቅንጅት የተባለ ሀይል አቋቁሞ ስርዓቱን በመታገል ሰላማዊ ዲሞክራሲያዊ ሽግግር እንዲደረግ ለማስቻል አስተዋጽኦ ያደረገ ዲያስፖራ ነው። ወደ መጨረሻዎቹ አካባቢ በኋላም ከአስራ ዘጠኝ ሰማንያ ሶስት በኋላ እንደሚታወቀው ኢህአዴግ ከገባ በኋላ ግሎባላይዜሽንም እየዳበረ በምጣቱ የኮሚኒኬሽን ቴክኖሎጂ የትራንስፖርቴሽኑ፣ ሁሉም እየዳበረ በምጣቱ ከሀገር ከሀገር ፖለቲካ ጋር ከፍተኛ ትስስር የነበረው የእለት እለት ግንኙነት አለው ብሎ ለቤዲ ያስችል በምችል ደረጃ የዳበረ ግንኙነት የነበረው እና ዲያስፖራው ዋነኛ ድንበር ዘለል የፖለቲካ ተዋናይ በሀገራችን ውስጥ ድንበር ዘለል ዋነኛ የፖለቲካ ተዋናይ መሆን የቻለበት ጊዜ ነበረ። እንግዲህ ያው ወደ ጥያቄ ለመምጣት እና እንትኑን ለማሳጠር፣ በእርግጥ ከዛን ጊዜ ጀምሮ ቀጣይነቱን የሚያሳየው ነገር ከደርግ ስርዓት ቀጣይነቱን የሚያሳየው ነገር ያው ይሄኛውም ኮንፍሊክት ጀነሬትድ ዲያስፖራ የሚለውን መልክ ያን አይነት ባህል ይዞ የቀጠለ ነው ከስርአቱ ጋር ከፍተኛ ቅራኔ የገባበት ከቻርተሩ ማጽደቅ ጀምሮ እስከ ህገ መንግስቱ መጽደቅ ድረስ ስርዓቱ ምንም አንዴት ተገቢ ማንዴት የሌለው እነዚህን ሁለት ህጋዊ መዋቅሮች ለማስቀመጥ እና በኢትዮጵያ ህዝብ ላይ ጫንቃ ላይ ለማስቀመጥ በቂ ማንዴት የለውም፣ በሚል ከስርዓቱ ጋር የሚሟገድ ስርዓቱን እንብዛም ያልተቀበለ ስለሆነ ከደርጋ አንጻር ሲታይ ተመሳሳይ ነው። በባህሪው ከስርዓቱ ጋር ካለው ተዋስቦ ከዋሱ አንጻር ሲታይ ተመሳሳይነት ይታይበታል። የብሄር ፌዴራሊዝሙንም ያው እንዳለ በአብዛኛው ባለመቀበል ረገድ እንግዲህ ዲያስፖራው የተለያየ ባህሪ ያለው የጂኦግራፊያዊ ስርጭቱ ሰፊ ነው። በአብዛኛው ግን በምዕራቡ ሄሚስፌር ያለውን የአሜሪካን ዲያስፖራና የአውሮፓን ዲያስፖራ ብንወስድ እንደዚ አይነት ባህሪ ያለው በኋላም ከተካሄዱት ምርጫዎች በአስራ ዘጠኝ እንግዲህ በፈረንጆች አቆጣጠር በአስራ ዘጠኝ ዘጠና ሁለት ነው የመጀመሪያው ምርጫ የተካሄደው የክልላዊ ምርጫ በኋላም በተካሄዱት ምርጫዎች የምርጫ ፖለቲካን አምኖ ያለመቀበል፣ በስርዓቱ ውስጥ ተሳትፎ ማድረግ አለመፈለግ፣ ይልቁንስ የስርዓት ለውጥ እንዲመጣ ጥሪ የማድረግ አይነት አዝማሚያዎች የነበሩት ዲያስፖራ ነው እና የፖለቲካ ድርጅቶችም የተለያዩ ለዚ ፖለቲካ ድርጅቶች ላይ የተለያዩ ተጽዕኖዎችን በማድረግ ምርጫዎችን ቦይኮት እንዲያደርጉ እያደረግ የነበረ ዲያስፖራ ነው። ምናልባት በፖለቲካ ኢንጌጅመንት ረገድ ንቁ ተሳትፎ እና ሰላማዊ የፖለቲካ ሂደት ውስጥ ተሳታፊ መሆን የጀመረው በአስራ ዘጠኝ ዘጠና ሰባቱ ምርጫ ይመስለኛል። ያ አንድ ለውጥ ነው። በምርጫ ፖለቲካ የማመን እና በዲሞክራሲያዊ ስርዓት ውስጥ ተሳትፎ አዎንታዊ ሚና መጫወት መጀመር ይህ በአስራ ዘጠኝ ዘጠና ሰባት ጀምሮ የተከሰተ ነው። መንግስትም በእርግጥ የዲያስፖራውን ሚና አሉታዊንም ሆነ አዎንታዊ ሚናውን በመገንዘብ ለዲያስፖራው ያለውን ፖሊሲ ማርቀቅም መዘጋጀትም የጀመረው ከዚያን ጊዜ ጀምሮ ነው ብሎ ማለት ይቻላል እና የነበረው ተዋስኦ ጠንካራ ነው። ከአስራ ዘጠና ሰባት ጀምሮ በዛን ጊዜ ጀምሮ በገንዘብ የሞራል ድጋፍ፣ የሰው ኃይል፣ ፖለቲካ ድጋፍ በመስጠት ኢቭን የአመራር እና የሀሳብ ምንጭ ለፖለቲካ ድርጅቶች ሀገር ውስጥ ስላሉ የፖለቲካ ድርጅቶች የሀሳብ የአመራር ምንጭ በመሆን ከፍተኛ አስተዋጽኦ ያደርግ የነበረ ነው። ከምርጫ ዘጠና ሰባት እንግዲህ ከተካሄደም በኋላ ፓርላማ መግባት አለባቸው ተቃዋሚዎች ወይስ የለባቸውም? በሚለው ላይ ራሱ ተቃዋሚ ድርጅቶች የዲያስፖራውን እስከ ማማከርና ሀሳብ እስከ መቀበል የደረሱበት ሁኔታ አልና እንደገና ደግሞ ሽፍት ተካሂዷል። ከዘጠና ሰባት በኋላ ደግሞ ሽፍት አካሂዶ ሀሳቡን፣ ስትራቴጂውን ቀደም ሲል በዘጠና ሰባት ጀምሮ የነበረው ስትራቴጂ እንደገና በመቀየር ከምርጫ ፖለቲካ እንደገና ዲስንጌጅ በማድረግ በመውጣት በስርአቱ ላይ እርዳታ ሰጭ ሀገሮች የገንዘብ የዲፕሎማሲ፣ የመሳሰሉ ተጽዕኖዎች እንዲያሳድሩ እርዳታ መስጠታቸውን እንዲያቆሙ ወደ ማድረግ ያዘነበለበት እስትራቴጂ ተከትሏል። በተወሰነ ረገድም የማይካድ ነው። በተወሰነ ረገድም የቶ ምን ያህል ቁጥሩ ይህ ነው ብሎ ማገለጽ ቢያስቸግረኝም የጥት ከተግልን ወደ መደገፍም አንዳንድ ስትራቴጂ እሱን መከተልም አዝማሚያም ከዛን ጊዜ ጀምሮ እየታየ ነው እና በጥቅሉ ሲታይ ሚናው ምንድን ነው? ቀጣይነቱና ቀጣይነት አለው ለውጥ አሳይቷል የሚለው እንዳለ ሆኖ ሚናው በአጠቃላይ ሲባል አንድ ዲያስፖራ በአንድ ሀገር ፖለቲካ ውስጥ ሊኖረው የሚችለው ሚና አንደኛ፣ በዲያስፖራው ማንነት በባህሪው በራሱ ይወሰናል። ሁለተኛ፣ አሁን በሚኖርበት ሀገር ነባራዊ ሁኔታ ይወሰናል። ሶስተኛ፣ በትውልድ ሀገሩ በኢትዮጵያ ባለው ሕጋዊና ፖለቲካዊ ነባራዊ ሁኔታ እሱም ራሱ ይወስነዋል። ከዚህ አንጻር ሲታይ በጥቅሉ እንግዲህ ስርዓቱን ሰብአዊ መብት ጥሰቶች፣ የዲሞክራሲ አለመኖር፣ የነጻነት አለመኖር እነሱን በማጋለጥ ረገድ የተጫወተው ሚና የሀገሪቱ ችግር ፖለቲካዊ መሆኑን እና መፍትሄ ሊያገኝ የሚችለውን በፖለቲካዊ መንገድ ብቻ መሆኑን በማሳየት ረገድ፣ ህዝባዊ ንቅናቄን በመፍጠር ረገድ፣ ተቃዋሚዎችን በመደገፍ ረገድ ያለው አዎንታዊ ሚና እንዳለ ሆኖ በጥቅሉ ሲታይ ግን በአግባቡና በዘላቂነት ያልተደራጀ የጥቅም ግጭት ያለበት ፍሌክሲቢሊቲ የሚጎለው የሚታገለውን ስርዓት ደክመትና ጥንካሬ በአግባቡ ለይቶ በዛ መንገድ ስትራቴጂውን መንደፍ ያልቻለ ሰጥቶ በመቀበል ላይ የተመሰረተ መካከለኛ ፖለቲካ እንዳይሰፍን ጫፍ የመያዝ አዝማሚያ የታየበት ሁኔታ እንዳለ ይታየኛል። በጥቅሉ አጠቃላይ ሚናውን ሳየው፣ ምክንያቱም ፖለቲክስ ኢዝ አርት ኦፍ ዘ ፖስብል ይባላል እና ፖለቲካ ውስጥ ምን ማድረግ የሚቻለው የሚቻለውን ነው የማይቻለው ላይም ጊዜ ማጥፋት ብዙ አስቸጋሪ ነገር ነው እና በዚህ ረገድ መካከለኛ ፖለቲካ ላይ መምጣት እና ጫፍ ወደ ሁለቱ ጫፎች የመሄድ አዝማሚያን ማስቀረት አልተቻለም። በዚህ ረገድ ሚናው በጣም ዝቅተኛ ነው ብሎ መውሰድ ይቻላል እና በፖለቲካ አመለካከት ረገድም በቡድኖች ብዛትም ፖላራይዜሽን ከዛ አስራ ዘጠኝ ሰባ ሰባት በኋላ በተለይ ከፍተኛ የሆነ ፖለቲካል ፍራግመንቴሽን ፖለቲካል ፖላራይዜሽን የተከሰተበት እንደሆነ ሆኖ ይታየኛል እና ድምር ውጤቱ ሲታይ በሀገሪቱ ፖለቲካ ላይ ይህ ነው የሚባል በዲሞክራሲያዊ ግንባታ ላይ በሀገር ግንባታ ላይ ይሄ ነው የሚባል ተጨባጭ ውጤት ሙከራዎች አሉ፣ ሂደቶች ተደረገዋል፣ ግን ውጤቱ ሲታይ ግን ይሄ ነው የሚባል አዎንታዊ ውጤት አለው ብሎ ለመውሰድ ያስቸግራል። ሌላው መንግስትን በመጣል ብቻ ስራ መንግስትን በመቀየር ብቻ ላይ የማተኮር ይህም አንዱ ቀጣይ ከደርግ ጊዜ ጀምሮ ተያይዞ የመጣ ነው። ከመንግስት ኢህአዴግ ከወደቀ በኋላስ ምን አይነት ኢትዮጵያ ትፈጠራለች? ኢህአዴግ መውደቅ ብቻ አይደለም። በዚች ሀገር ውስጥ አሁን ኢህአዴግ ቢቀየር ራሱ ምን አይነት ኢትዮጵያ ነች የምትፈጠረው? ምን አይነት የፖለቲካ ስርዓት ነው የሚኖረው የሚለው በዲያስፖራው ራሱ ዘላቂ የሆነ መፍትሄ ያልተቀመጠለት፣ ስምምነት ያልተደረሰበት፣ በደንብም ያልተፈተሸ ጉዳይ ነው እና እሱም አንድ ቀጣይ ባህሪው ነው። አድማጮቻችን ይህ የምንከታተሉት የዋዜማ ሬዲዮ ፕሮግራምን ነው። ዛሬ እየተወያየን የምንገኘው በውጭ የሚኖሩ ኢትዮጵያውያን በአገር ቤት ፖለቲካ ውስጥ ሊጫወቱ ስለሚችሉት ቦታና እስካሁን ስለነበራቸው ሚና ይሆናል። አብረውኝ በውይይቱ ላይ እየተሳተፉ የሚገኙት ያሬ ጥበቡና ቻላቸው ታደሰ ናቸው። የዝግጅቱ አቅራቢ መስፍን ነጋሽ ነኝ። እሺ። ብዙ ነጥቦች ነው ያነሳኸው። ምናልባት አንዳንዶቹም ላይ እንደው ቀጣይ ጥያቄዎች በአቀርብ ወድ ነበር ግን እስኪ በዚህ በዳያስፖራው የፖለቲካ ታሪክ ላይ ቀጥተኛ ተሳታፊም ስለነበር እና ለረጅም ጊዜ ነገሩን ከውስጥም ስለሚያውቀው ለያሬድ ድሉን ልስጥ። ያሬድ እንዴት ነው የምታየው የዳያስፖራውን አገር ቤት ባለው ፖለቲካ ውስጥ ያለውን ሚና? ከታሪክም አንጻር አሁንም ያለውን ነገር እንዴት ነው የምታየው? በስትራቴጂው በሚጠቀማቸው የፖለቲካ ግቦች ወይም በስልቶች ውስጥ ለውጥ ትመለከታለህ ወይስ ከሞላ ጎደል ተመሳሳይ ነገር ነው እየቀጠለ ያለው? እንግዲህ ዳያስፖራ ብለን ስናወራ ያው ፖለቲካ ውስጥ የሚሳተፈውን የስደተኛውን ወይንም ምንድን ነው ፈላሻ ይሻላል ለዳያስፖራ በአማርኛ የተሻለ ቃ? የፈለሰውን ኢትዮጵያዊ በጣም አነስተኛውን ክፍል ነው የምንነጋገረ ይመስለኛል። ምክንያቱም አሁን እዚህ ዋሽንግተን አካባቢ እስከ መቶ ሺህ ኢትዮጵያዊ ይኖራል ይባላል። ግን በማንኛውም ጊዜ የትኛውም የፖለቲካ ፓርቲ ተሰሚነት ኖሮት ውይይት ቢጠራ ስብሰባ ቢያደርግ ሲምፖዚየም ቢካሄድ ከሶስት መቶ አራት መቶ ሰው በላይ መጥራት የሚቻልበት ሁኔታ የለም። ወይንም ሰልፎች ቢካሄዱ ከአራት መቶ አምስት መቶ ሰው በላይ እንትን አያደርግም እና ሪሊ ስለ ኢትዮጵያ ዲያስፖራና ፖለቲካ ስናነሳ ቮከል የሆነ ማይኖሪቲ ነው የምናነሳው እንጂ አብዛኛው ሰው የግል ሕይወቱና ኑሮው ላይ ነው የሚኖረው። በተለያየ መልክም አይሳተፍም፣ በገንዘብ ማዋጣትም በለው በጽሁፍም በለው ወይ በ የኢትዮጵያን ፖለቲካ አቅጣጫ በመስጠትም ወይም በሌላ መንገድ የተለያየ ተሳትፎ የሚያደርግም አይደለም። ስለዚህ ስናወራ በጣም ይሄ ቮከል ማይኖሪቲ ስለሆነ ፖለቲካዊ ስለሆነ ስደተኛ ነው የምናወራው የሚል ግንዛቤ ነው ያለኝ። ይሄም እንትን ይሄም ቁጥር ለምሳሌ ከጊዜ ጊዜ እየተዳከመ የመጣ ይመስለኛል። በታሪክ አኳያ ካየ ነው ለምሳሌ የተማሪው ንቅናቄ የነበረባቸው አመታት ስናይ እስከ ሺህ ዘጠኝ መቶ አርባዎቹ አጋማሽ ድረስ ይሄዳል ይመስለኛል። የኢትዮጵያ ተማሪዎች በተለይ በዚህ በሰሜን አሜሪካ እና በአውሮፓ አመታዊ ስብሰባ እያደረጉ ስለ ሀገራቸው መወያየት፣ መምከር የጀመሩበት ወቅት፣ እነ ገርማሜ ነዋይ ኮሎምቢያ ዩኒቨርሲቲ እያሉ ይሳተፉ እንደነበር እናውቃለን። የመጀመሪያ ገጽታው ንጉሱ ላይ ክርቲስዝም የሚያካሄድ ሂስ የነበረው ቢሆንም ግን ደግሞ ሲመጡም ሄዶ እጅም ይነሳም ያናገራቸው የአይነት ተማሪ የነበረበት ጊዜ አለ። ይሄ መሰረታዊ ለውጥ ያደረገው የሚመስለኝ በሺ ዘጠኝ መቶ ሰባዎቹ አጋማሽ ላይ በፈረንጆቹ አቆጣጠር ሺ ዘጠኝ መቶ ሰባ ሁለት ይመስለኛል። ከአዲስ አበባ ዩኒቨርሲቲ የተማሪዎች ግድያ፣ እስራት እና ምናምን በኋላ ወደዚህ ወደ ውጭ የመጡት በአልጄሪያ በኩል በጠለፋ የወጡት ምናምን ተማሪዎች ይበልጥ ራዲካል እንትን የፖለቲካ አቋም ማራመድ በጀመሩበት ጊዜ የዚህ የብሔረሰቦች ጉዳይ የሊትመስ ፔፐር ሆኖ ዋናው የተማሪው ንቅናቄ መለየያ መስመር አይነት ሆኖ የተቀመጠበት ፔሬድ እነ መስፍን ሀብቱ መሪዎች ሆነው የወጡበት እና ከታላላቅ ወንድሞቻቸው ከነ አለም ሀብቱ ጋር የተለዩበት እነ እንድሪያስ የዱሮ ኤዙና ተብለው የተገፉበት እና ወጣቱ ኋላ ወደ ኢፒአርፒ የመራውን ፕሮሰስ ወይንም ሂደት በእጁ ያስገባበት ሂደት እናያለን። ከዛ በኋላ እንግዲህ ይበልጥ የዚህ የግራው ሪዮት አለምም የበላይነት የያዘበት አመታዊ የኤዙና ለምሳሌ ስብሰባዎች ሲካሄዱ ይሳተፉ ከነበሩ ሰዎች ከምሰማውን ያልነበርኩም በዛ ዘመን እስከ ሰባት መቶ ስምንት መቶ ሰው ለስብሰባ ይመጣ የነበረባቸው ጊዜያት ነበሩ። ይሄ ሂደት ለአምስት ስድስት ዓመት ከቆየ በኋላ ሺህ ዘጠኝ መቶ ስልሳ ዘጠኝ መጨረሻ አካባቢ ኢፒአርፒ በተማሪው ንቅናቄ ውስጥ የነበረው መሪነት የኢህፓ መሪነት እየኮሰበን እየተዳከመ ሲመጣ እንደገና ጥያቄውን የማንሳትና ን በፊት መኢሶን ጋር የሀሳብ ልዩነት የነበረው የኤዞና ግሩፕ መልሶ ደርግን የብሔራዊ መንግስት ነው ኢቨን ቱ የሚሊተሪ ሁንታ ዲክታተርሽፕ አምባገነነት ቢሆንም የኢትዮጵያ ብሔርተኛ መንግስት ነው የሚል አዲስ ግንዛቤ የጨበጠበት እና ከኢፒአርፒ ጋር ልዩነቱ የሰፋበት ግን ደግሞ ከዛ በኋላ እንደ ድርጅት መቀጠል ያልቻሉበት እና አይ ቲንክ የመጨረሻ ጉባኤያቸው ሺህ ዘጠኝ መቶ ስልሳ ዘጠኝ ሰባ ላይ ሀያ ሰባተኛው ጉባኤ ይመስለኛል። ከዛ በኋላ ሬሊ የምናየው ነገር በውጪ የተማሪዎች ንቅናቄ የሚባል መዳከም፣ አክቹዋሊ ተንገራግጮ መቆም ነው የተሻለ የሚገልጸው የሚመስለኝ እና ተንገራግጮ የቆመበት ሁኔታ ይፈጠራል። ሙሉ ጊዜያቸውን ለተማሪው ንቅናቄ ያውሉ የነበሩ ሰዎች አሁን ወደ ትምህርት ቤት የመመለስ ስራ የመፈለግ ወደዛ ነገር ውስጥ ይገባል። ፖለቲካ እና ኮረንቲ በሩቅ የሆነበት ሁኔታ። በዚህ ላይ በሀገር ውስጥም ደግሞ የኢሀፓ ሰራዊት መበተን፣ በቀይ ሽብር ፓርቲው በከተሞች መመታት፣ እነዚህ ጋር ተደምሮ አስታውሳለሁ ሺህ ዘጠኝ መቶ ሰማኒያ አምስት እንደ አውሮፓውያን አቆጣጠር ለመጀመሪያ ጊዜ ወደ ውጭ ስወጣ እዚህ አሜሪካ እንደ አስራ ሁለት ስቴቶች ዞሬ ኢትዮጵያውያንን ለማናገር ሞክሬ ነበር እና ያኔ ከስድስት ሰባት ዓመት በኋላ ለመጀመሪያ ጊዜ ነበር ሰው ለፖለቲካ ስብሰባ ሲጠራ እና ኢቨን አሁን ስለኛ ያኔ ኢህደን የሚባል ድርጅት ነበረን። ከትፔሌፍ ጋር ተባብረን በወሎ እና ጎንደር የትጥቅ ትግል ማካሄድ ነበር። ስለኛ ምንም ግንዛቤም ኢንፎርሜሽን ያልነበረበት ሁኔታ እና ሰው ፖለቲካን ሙሉ ለሙሉ ትቶ ወደ ትምህርቱ፣ ወደ ኑሮ፣ ወደ ትዳር፣ ወደ ቤተሰብ ምስረታ የገባበት ሁኔታ ነበር። ይሄ ለረጅም ጊዜ ቀጠለ፣ የደርግ መውደቂያ ፒሪየድ እስኪመጣ ድረስ። ልክ የደርግ መውደቂያ ፒሪየድ ከመምጣቱ በፊት አንድ የምንታዘበው ነገር ምንድን ነው? ዋሽንግተን አካባቢ የሶቪየት ህብረት ጣልቃ ገብነትን መቃወም በሚል በጣም ሚኒመም ፕሮግራም የኢሀፓም የመኢሶንም ሌሎች ድር እንትኖችም አባላት ግለሰብ አባላትም ጭምር የሚሳተፉበት መድረክ ነበር፣ በመከባበር መወያየት ነበር። እና አማሬ ማን ነው አበራ ሃይማና ና ሙልጌታ ኃይሉ ከሜሶን በኩል እነ ዮሴፍ ተስፋዬ፣ እነ ከበደ እሳቱ ከኢሕአፓ በኩል፣ ከትፔሌፍም እንደዚሁ ኢቨን የሻዕቢያም ሰዎች ምናም የሚሳተፉበት ጸረ ደርግ የሆነ መግባባትና መነጋገር ላይ የተመሰረተ የፖለቲካ ውይይት ኦልሞስት በየሳምንቱ አይነት እየተሰበሰቡ ሰዎች ያካሂዱ የነበረበት ጊዜ ነበር። ከዚህ ጎን በተጓዳኝ ዶክተር ብርሃኑ ነጋ ያደራጀው እና ይመራው የነበረው በሲቲ ዩኒቨርሲቲ ኦፍ ኒውዮርክ ኩኒ ውስጥ የሚካሄድ የሆርን ኦፍ አፍሪካ አመታዊ ስብሰባ ነበር። ከአሜሪካ ስቴቶች በይከየ ቦታው ሰው እንደ ልክ እንደ አሁን ለስፉበት እንደሚገናኘው ለፖለቲካ ለሶስት ቀን ኒውዮርክ ላይ ለመገናኘት እስከ ሰባት መቶ ስምንት መቶ ሰው ይመጣባቸው የነበረባቸው እና ያ አይነት ለስድስት አመት የተካሄደበት ወቅት ነበር። ከኢትዮጵያ ዶክተር ሸጡ ጮሌ ፕሮፌሰር መስፍን ተጠርተው የሚመጡበት እና ንግግር የሚያደርጉበት የድርጅት መሪዎች የሚናገሩበት እኔ ራሴ ኢፒዲምን ወክዬ እ ሺህ ዘጠኝ መቶ ሰማኒያ ስምንት በአውሮፓውያን አቆጣጠር ለዛ ጉባኤ ንግግር አድርጌ ያለው እና በጣም መደማመጥ የነበረበት ሰፊ መድረክ የነበረበት ጊዜ ነበር እና ይሄ ወቅት በሚገርም ደረጃ ልክ ከለንደኑ ጉባኤ ሌሎች ተቃዋሚዎች መገለል የእነ ኢህአፓ መኢሶን መገለል እና ስልጣንም ደግሞ በወያኔ የሚያዝበት ሁኔታ መፈጠር ሰውን በአንድ ሌሊት ማለት ይቻላል ወደ ሙሉ ተቃውሞ የገፋው ሁኔታ ይፈጠራል። አስታውሳለሁ ጁን አስራ አምስት ሺህ ዘጠኝ መቶ ዘጠና አንድ ከባለቤቴ ጋር ሰርጋችን የነበረው እና ቅዳሜ ቀን ሰርጋችን ከመሆኑ አንድ ቀን በፊት ጁን አስራ አራት ቀን ዋሽንግተን ውስጥ ታይቶ ማይታወቅ እስከ አስራ አምስት ሺህ ሰው ሞስት ፕሮባብሊ ተሳትፎበት ሊሆን የሚችል ሰልፍ ነበር። እንግዲህ ይሄ ኢህአዴግ አዲስ አበባ ከገባ በኋላ መሆን እና እዛ ሰልፍ ላይ ይሄ በጣም ራዲካል የሆነ ምናልባት በአንድ ጎኑም ዘረኛም ልትለው የምትችል አይነት ስሜት የተንጸባረቀበት አይነት ሁኔታ ነበር። ከዚህ ከበሺህ ዘጠኝ መቶ ዘጠና አንድ ወይም በኢትዮጵያ አቆጣጠር ሰማኒያ ሶስት ከኢህአዴግ ስልጣን መያዝ ጋር ከመንግስታዊ ከነበረው ከወደቀው የደርጉ ስርዓት የሚወጡ የሲቪል፣ የሚሊተሪ፣ የፓርቲ ፈንክሽነሪስ ወይም ሰራተኞች በብዛት ወደዚህ ወደ ውጪ መውጣት እና እነሱ በፖለቲካ ውስጥ አክቲቭ የሆነ ሚና እየተጫወቱ መምጣት ጋር ጥያቄው ይበልጥ እኛና እነሱ የሚል ጠላትና ወዳጅ መስመሩ ይበልጥ እየጠነከረ አክቹዋሊ ያስታውሳለሁ። ያኔ ኢቨን ለሽግግር መንግስቱ ጉባኤ ሄዶ መሳተፍ ሁሉ እንደ ወንጀል መታየት ጀመረ። አገር መጎብኘት በባንዳነት ያስጠይቅ ነበር። እንደነ ዶክተር ብርሃኑ ነጋ አይነት ሰዎች ወደ ኢትዮጵያ ሲመላለሱ በዚህ ባሉ አንድ ኢትዮጵያ ምን በሚባሉ ሬዲዮ ጣቢያዎች የሚወገዙ፣ የሚሰደቡበት በጣም የተለመደ ነበር እና ኢትዮጵያ መሄድም አልተለመደም። ያኔ በደርግ ጊዜ የሚሄድ ሰው ስላልነበር ፍርሃት ሁሉ የነበረበት ነበር እና ያንን በመቃወም የሆነ የሀሳብ ትግል ማድረግ የነበረብን ጊዜ ነበር ኢትዮጵያ መሄድ ነውር የለውም። ኢቭን ጠላት ነው ብትሉም ኢህአዴግን በማወቅ እና በመተቃቀፍ ብቻ ነው መታገል የሚቻለው፣ ሩቅ ለሩቅ ሆኖ ትግል የሚባል አይኖርም የሚል ዓመታት የወሰደ ትግል መደረግ ነበረበት፣ ሰው ገላውን ሰዶ አገሩ መሄድን የሚችልበት ሁኔታ ለመፍጠር እና እሶ ይሄ ሁኔታ እስከ ሺህ ዘጠኝ መቶ ዘጠና ሰባት ምርጫ ድረስም ቀጥሏል እና ይሄ ኢኒሺያል የሆነው የእንግዲህ ቅንጅትን ከመሰረቱት ድርጅቶች አንዱ ቀስተ ደመና ነው እና ቀስተ ደመና ሲመሰረት አባል ምናልባት አሜሪካ ውስጥ የመጀመሪያው አባል ነበርኩ መሰለኝ እና ያንን ወደ የቀስተ ደመና መፈጠር ደግሞ አላማው የምርጫ ፖለቲካ ውስጥ መግባት ስለነበረ አሁን ያንን በሚመለከት ፕሮፌሰር መስፍንና ዶክተር ብርሃኑ ነጋ ለወያኔ የውሸት ገጽታ ለመስጠት ዲሞክራሲያዊ ለማሰኘት ከምዕራቦች ጋር ተመሳጥረው የሚያካሄዱት ደባ ነው፣ መቃወም አለብን የሚል በተለይ አንድ ኢዲዲኤን የሚባል እንደ ዛሬው የዚህ የኢሜይል እና የዌብሳይቶች ነገር አልነበረም። ያንና ኢዲዲኤን የሚባል የኢሜይል ስርጭት የኢትዮጵያውያን ነበር። እዛ መሀል የሚካሄድ ውይይት ነበር እና በጣም በጣም ኔጌቲቭ ነው የነበረው። ለምሳሌ ይህን ለመመዘን እንዲያስችል አድማጮች ቅንጅት ከመመስረቱ ሶስት ወይ ሁለት ወር በፊት ጋሽ መስፍን እና ፕሮፌሰር መስፍን እና ብርሃኑ መጥተው ነበር እና ይሄ አንድ ኢትዮጵያ የሚባለው ሬዲዮ እዚህ ዋሽንግተን ያለው ኮንቬንሽን ሴንተር ስብሰባ ለአንድ ሺህ ሰው መቀመጫ ይዞ ስብሰባ አካሄዶ ነበር። እዛ ስብሰባ ላይ ግን የተገኘው ሰው አንድ መቶ አርባ ስድስት ሰው ነበር። በጣም ስለገረመኝ ቆጥሬው ነበር ያለ እና ይሄ እንግዲህ መቼ ነው? ጁላይ ወይም ኦገስት ሁለት ሺህ አራት መሆኑ ነው እና ከቅንጅት ከሶስት ወር በኋላ ተመስርቶ በማርች ከሰባት ስምንት ወር በኋላ ብርሃኑ ተመልሶ ዋሽንግተን ንግግር ለማድረግ ሲመጣ ወደ ሁለት ሺህ ሰው የተገኘበት ስብሰባ ሊካሄድ ችሏል እና የዚህ የምርጫ ፖለቲካን እና ኢንጌጅመንትን ቶታሊ የመጥላት እንትን ኦቨርናይት የቅንጅት ፐርፎርመንስ ሊያቀርብ የቻላቸው እጩዎች ብዛት በተለይ ደግሞ በቪዲዮ ይታይ የነበረው። የቅድመ ምርጫ ክርክር እነዛ ናቸው። ሰውን ኦቨርናይት ወደ ወደ ያንን የምርጫ ፖለቲካ ወደ መደገፍ ያስገባው ብዙም አልቆየ። እንግዲህ ከጠቅላላ ሶስት ወር ነው የቆየው ማለት ይቻላል። የሰኔ አንዱ ግድያ እና ከዛም ቀጥሎ የቅንጅት መሪዎች እስራት ሲመጣ ያው ወደ ተለመደው ተቃውሞ ድሮም ብለን ነበረ የወያኔን ባህሪ ስለማታውቁ ነው ወደሚለው ተቃውሞ ወደዛ ነው የተመለሰው እና በጣም በጣም አጭር ጊዜ ነው የነበረው ማለት ይቻላል። ግን እንደ አጠቃላይ ያሬድ ቅድም ቻላቸው ባቀረበው ግርድፍ በሆነ በግርድፍ መልኩ ባቀረበው ማጠቃለያ ማለትም በስትራቴጂ ደረጃ ይሄ ፖለቲካ ያገባኛል፣ የሀገሪቱ የኢትዮጵያ ፖለቲካ ውስጥ መሳተፍ አለብኝ፣ አስተዋጽኦ ማድረግ አለብኝ የሚለው የዳያስፖራው አካል ከሞላ ጎደል የስልት ለውጥ አላደረገም እንዳለ ነው የቀጠለው፣ በደርግም ጊዜ አሁንም በሚለው ነገር ላይ ትስማማለህ? አሁን ካልከው በመነሳት ነው ይህን ጥያቄ የማነሳው። ሞሮድ ለስ ትስማማለህ? እንግዲህ ለዚህ ያኔ በምርጫ ዘጠና ሰባት ዋዜማ ታይቶ የነበረውን የልቦና ለውጥ የስነ ልቦና ለውጥ ብለው እንደዛ አጭር ሚቆይ ስነ ልቦና መኖሩን አላውቅም፣ ወይም የፖለቲካ ካልኩሌሽንም ሊሆን ይችላል። ያንን የሚደግፍ ነገር ኢትዮጵያ ውስጥ ቢኖር እየጠነከረ ሊሄድ ይችል ነበር። ግን ስርዓቱም የሚመርጠው በዘረኝነት እየፈሰሱት ዘረኛ ስርዓት ነው እያሉት እየጠሉት ወይም ትግሬ ነው እያሉት እየተቃወሙት ቢቀጥሉ ያ እሱ ድጋፉን አጠናክሮ ለመቀጠል ስለሚመቸው ያ አይነት ለዛ አይነት ፖለቲካ ድጋፍ የሚያደርግ ማዕከል ስለሆነ ኢትዮጵያ ውስጥ ያለው አልረዳም እንጂ ያ ዘጠና ሰባት ላይ ወደ መጋቢት ዘጠና ሰባት ልክ ከምርጫው ሁለት ወራት በፊት ታይቶ የነበረው የለውጥ መንፈስ ሊጠናከር ሊቀጥል የሚችልበት እድል ነበር። ግን የኢህአዴግ መንግስትን አስተያየትና ከምርጫ ድህረ ምርጫ ሁኔታዎችን የያዘበት መንገድ የሰላማዊ ፖለቲካ፣ የኢንጌጅመንት ፖለቲካ ሊቀጥል የሚችልበትን እድል እንዲዳከም የራሱን አስተዋጽኦ ወይም ከፍተኛውን አስተዋጽኦም አድርጓልና በጣም ጥቂት ቮከል ለሆኑ አክራሪ ተቃዋሚዎች ብቻ ነው ሁኔታው ራሱን ሊያበድር የቻለው ብዬ ነው ማስበው። እንግዲህ እስካሁን በነበረን ቆይታ እጅግ በርካታ ጉዳዮችን አንስተናል። በተነሱት ጉዳዮች ላይ ሁሉ አጥጋቢና በቂ ውይይት አድርገናል ብሎ መናገር በጣም ያስቸግራል። ሁልጊዜም እንደምንለው ግን በዋዜማ ሀሳባችን ጥያቄዎችን ማንሳትና አድማጮቻችንን ለውይይት መጋበዝ ነው። እንግዲህ ዛሬ በአነስታናቸው ሀሳቦች ላይ በመመስረት አድማጮቻችን ውይይቶቻቸውን በየፊናቸው እንደሚቀጥሉበት ተስፋ አደርጋለሁኝ። የዋዜማን ሌሎች ፕሮግራሞች በሶሻል ሚዲያ፣ በፌስቡክ እና በትዊተር እንዲሁም በዩቲዩብ በሳውንድ ክላውድ ላይ እንድትከታተሉ በድጋሚ ላስታውሳችሁ እወዳለሁኝ። እንዲሁም በዋዜማ ዶት ኮም ላይ ብትገቡ እስከዛሬ የቀረቡትን ፕሮግራሞቻችንን በሙሉ ማግኘት ትችላላችሁ። አንድም የዋዜማ ሬዲዮ ፕሮግራም አያመልጣችሁም። ለእኛ የምትልኩልን ጥያቄ አስተያየት ካላችሁ አሁንም በማህበራዊ ገጾቻችን ላይ አለበለዚያም ደግሞ ዋዜማ ሬዲዮ አት ጂሜል ዶት ኮም ብላችሁ ብትልኩ ይደርሰናል። የዛሬው ፕሮግራም አዘጋጅ መስፍን ነጋሽ ነበርኩኝ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። እንግዲህ የዳያስፖራ ነገር በቀላሉ አያልቅም። በሌሎች ዝግጅቶችም ጉዳዩን በድጋሚ የምንመለስበት ይሆናል። ሰላም ሰንብቱ።